ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። ሰኔ 15 ተጠርጣሪዎች እና እሱን ተስፋኮ ድምፆች ለማፈት እየተጠቀመበት ነው መንግስት የሚል ክሶች ይሰማሉ። ለተባለው ድምፆች እንዲከፈቱ የወሰነው መንግስት ነው። ድምጾች መታፈን የለባቸውም የሚል ጽኑ አቋም ያመላከተው መንግስት ነው። እስረኞች የፈታው መንግስት ነው። ጃም የሚደረጉ ሚዲያዎች የለቀቀው መንግስት ነው። ስለዚህ ድምጾች እንዲታፈኑ ፍላጎት የለም። ድምጾች ቢታፈኑ ኖሮ ኢትዮጵያ ውስጥ ስልክ ያለው ሁሉ ጋዜጠኛ ባልሆነ ነበረ። የኢትዮጵያ ጠቅላይ ሚኒስትር አብይ አህመድ ናቸው። ዝርዝሩም በእለቱ አብይ ርዕስ ይዘናል። ከዘጠና በላይ ስደተኞችን አሳፍራ ከጅቡቲ ወደ የመን በመጓዝ ላይ የነበረች የአሳ ማስገሪያ ጀልባ ተሰባብራ በርካቶች ለጠና ረሃብና ውሃ ጥም መጋለጣቸውንና አንዳንዶችም ተስፋ በመቁረጥ ጭምር ራሳቸውን ከባህር ወርውረው ለሕልፈት መዳረጋቸውን ዓለም አቀፉ የፍልሰተኞች ድርጅት አዮም አስታወቀ። የዚህንም ዝርዝር ይዘናል በመጽሔት ክፍለ ጊዜ ይቀርባል። ለምሽቱ ካሉን የዓለም ዜናዎች በአሁኑ ጊዜ በኢትዮጵያ የተፈጠረው ችግር መነሻው የዲሞክራሲ እጦት ነው ሲል አረና ባወጣው መግለጫ ተናገረ። አጠር ያለ ዘገባ ይኖረናል። በአጥፍቶ ጠፊ ጥቃት የቆሰሉት የሶማሊያ ዋና ከተማ የሞቃዲሾ ከንቲባ ህይወታቸው ማለፉን የሀገሪቱ ባለስልጣናት አረጋግጠዋል። ሌሎችም ዜናዎች አሉን። ጤና ስጥልን እንደምናመሻችሁ፣ ክቡራትና ክቡራን አድማጮቻችን፣ ሌሎች በርከት ያሉ ወቅታዊ ዘገባዎችና ቅንብሮችን ይዘን ከዛሬ ሐሙስ ሐምሌ 25 2011 ዓ ም ስርጭታችን ጋር አስተናጋጆች አሉ አከበደና ቆንጅታየነን። ፕሮግራማችንን ንጉሱ ታምሬ ይመራል። የስርጭት መሐንዲሱ አልሳንቶስ ነው። እስከ አራት ሰዓት ድረስ አብረናችሁ እናመሻለን። በቅድሚያ የዕለቱን የዓለም ዜና በአሁኑ ጊዜ በኢትዮጵያ የተፈጠረው ችግር መነሻው የዲሞክራሲ እጦት ነው ሲል አረና ለሉዓላዊነትና ለዲሞክራሲ ፓርቲ ስራ አስፈጻሚ ኮሚቴ ትናንት ባወጣው መግለጫ ተናገረ። የአረና ስራ አስፈጻሚ ኮሚቴ ባለፈው ሐምሌ 13ና 14 ካካሄደው ስብሰባ በኋላ ባወጣው መግለጫ የመገንጠልና ሀገር የመበታተን ጉዳይን እንደ ዋና የመፍትሄ አጀንዳ አድርገው እየተንቀሳቀሱ ያሉ ልሂቃን ህዝቡን ወደ ባሰ ችግር የሚከትነውና ሊያቆሙ ይገባል ብለዋል። እንዲሁም አሁን በኢትዮጵያ የተፈጠረው ችግር የብሔር ብሔረሰቦች ጥያቄ ጎልቶ በመውጣቱ ነው በማለት የብሔር ብሔረሰቦች መብትን ለመጨፍለቅ የሚደረገውን እንቅስቃሴ እንታገላለን ብሏል። ፓርቲው በስብሰባው ወቅታዊ ሀገራዊና ክልላዊ ጉዳዮችን መገምገሙን ጠቅሶ ሙልጌታ አዝብሃ ከመቀሌ ተከታዩን ዘገባ ልኳል። በኢትዮጵያ ካለፈው ዓመት ጀምሮ የፖለቲካ ምህዳር ለማስፋት እስረኞች መፍታት፣ የፖለቲካ ፓርቲዎች በነፃነት እንዲሰሩ መጋበዝና ሚዲያዎች ነጻ ሁነው እንዲሰሩ ጅማሮ ቢኖርም ሁሉንም ያሳተፈ ፍኖተ ካርታ ያለው ሂደት ባለመሆኑ ዘላቂ ሊሆን አልቻለም ብሏል መግለጫው በተለይ ፓርቲው በሚንቀሳቀስበት ትግራይ ክልል ህዝባዊ ስብሰባዎች ለማካሄድ ከመቀለ ከተማ ውጭ መንገላታት እንደደረሰበት ይገልጻል። በክልሉ የሀሳብ ነጻነት እንዳይኖር ማደናቀፍ አለ ያለው መግለጫው። የትግራይ ህዝብ የሚያስተማምን ልማት ማስመዝገብ፣ ሰላምና አንድነት እንዲኖረው የተለያዩ ሀሳቦች በነጻነት ማንሸራሸር ሲችል ነው ብሏል። የአረና ትግራይ መግለጫ እንደሚያመላክተው በክልሉ በቅርብ ጊዜያት እየታየ ያለው የመገንጠል አስተሳሰብ እንደሚቃወምና የትግራይ ህዝብ ጥቅም የሚረጋገጠው በኢትዮጵያ አንድነት ነው ብሎ እንደሚያምን ጠቅሷል። በሌላ በኩል የብሔር ብሔረሰቦች ህልውና የሚፈታተን የጨፍላቂነት አስተሳሰብ ሊገታ ይገባል ብሏል። ስምንት የአቋም ነጥቦች የያዘው የፓርቲው መግለጫ በኢትዮጵያ ያለው ችግር የተፈጠረው ሀገሪቱን እያስተዳደረ ያለው ፓርቲ ለብዙ ዘመናት የቆዩ የህዝብ ጥያቄዎች ባለመመለሱ ነው። አሁን ያሉ ችግሮች ለመፍታት ሁሉንም የሚመለከታቸው የህዝብ ተወካዮች የተሳተፉበት ፍኖተ ካርታ ተዘጋጅቶ ተግባራዊ ሲሆን ነው ብሏል መግለጫው። ፓርቲው በፕሮግራሙ ከሚመሳሰሉት ክልላዊ ፓርቲዎች ጋር ለመዋሃድ የጀመረው ስራ አጠናክሮ እንደሚቀጥል አስታውቋል። በመገናኛ ብዙሀንና ማህበራዊ መገናኛ የትግራይ ህዝብ ከሌሎች ህዝቦች ጋር ለማጋጨት የሚደረግ እንቅስቃሴዎችን እንደሚያወግዝ የገለጸው አረናም በተለይ ለዘመናት አብረው የኖሩ የትግራይና የአማራ ህዝቦች ለማጋጨት እየተደረገ ያለው የኃይል እንቅስቃሴ መቆም አለበት ብሏል። ከአሁን በፊት የተፈጠረውን የዜጎች መፈናቀል በእርቅና መግባባት ሊፈታ ይገባል ብለዋል መግለጫው። አርና በመግለጫው የመገንጠልና ሀገር የመበታተን ጉዳይ እንደ ዋና የመፍትሄ አጀንዳ አድርገው እየተንቀሳቀሱ ያሉ ሊሂቃን ህዝቡን ወደ ባሰ ችግር የሚከትነውና ሊያቆሙ ይገባል ብለዋል። እንዲሁም አሁን በኢትዮጵያ የተፈጠረው ችግር የብሔር ብሔረሰቦች ጥያቄ ጎልቶ በመውጣቱ ነው በማለት የብሔር ብሔረሰቦችን መብት ለመጨፍለቅ የሚደረገውን እንቅስቃሴ እንታገላለን በማለት ገልጿል። አሁን በኢትዮጵያ የተፈጠረው ችግር የዲሞክራሲ እጦት ያመጣው በመሆኑ ለወደፊት ዲሞክራሲ እንዲጎለብት የብሔር ብሔረሰቦች የአንድነትን መብት የሚያከብር ማዕቀፍ ውስጥ እንታገላለን ብሏል መግለጫው። ለአሜሪካ ድምጽ ሙልጌታ አጽባሃ መቀለም። ሙልጌታ፣ ለዘገባው እናመሰግናለን። ባለፈው ሳምንት ረቡዕ ዕለት በጽህፈት ቤታቸው ላይ በደረሰ የአጥፍቶ ጠፊ ጥቃት የቆሰሉት የሶማሊያ ዋና ከተማ የሞቃዲሾ ከንቲባ ሕይወታቸው ማለፉን የሀገሪቱ ባለስልጣናት አስታወቁ። ቢሮቸው ላይ በደረሰው ጭካኔ የተመላበት አጥፍቶ ጠፊ ጥቃት ከባድ በከባድ ሁኔታ ቆስሎ የነበሩት አብዱራህማን ኦማር ኦስማን ሕይወታቸው ማለፉን አረጋግጠናል፣ ሲሉ ምክትላቸው ኢብራሂም ኦማር ማህዳሌ ተናግረዋል። ካታር ዋና ከተማ ዱሀ ውስጥ በሆስፒታል ሕክምና ላይ ሳሉ ያረፉት ከንቲባው ባለትዳርና የሰባት ልጆች አባት መሆናቸውም ተገልጧል። ጽንፈኛው እስላማዊ ቡድን አልሻባብ ለጥቃቱ ኃላፊነት ወስዷል። ኢላማ ያደረገው ከጥቃቱ ቀደም ብሎ ከከንቲባው ጋር የተገናኙትን አሜሪካዊውን የተባበሩት መንግስታት ድርጅት የሶማሊያ ልዑክ እንደነበር አስታውቋል። በሌላ ዜና የሶማሊያው ፕሬዚዳንት ሙሐመድ አብዱላሂ መሐመድ ዩናይት ስቴትስ ዜግነታቸውን የዩናይት ስቴትስ ዜግነታቸውን በይፋ መተዋቸው ተዘግበዋል። ከፕሬዚዳንቱ ጽህፈት ቤት የወጣው መግለጫ ፎርማጆ ይህን ያደረጉት ለፕሬዚዳንትነት መመረጣቸውን ተከትሎ አስፈላጊውን ህጋዊና የኢሚግሬሽን ሂደት በመጠናቀቁ እንደሆነም ጽህፈት ቤታቸው አስታውቋል። የሶማሊያ ህገ መንግስት የሁለትዮሽ ዜግነት ቢፈጸም ቢፈቅድም ፕሬዚዳንቱ በራሳቸው ውሳኔ ፓስፖርታቸውን እንደመለሱ ነው ጽህፈት ቤታቸው አክሎ ያስታወቀው። የ54 ዓመቱ ፕሬዚዳንት እንደ አውሮፓውያን ዘመን አቆጣጠር በ201 በሚካሄደው ምርጫ ለሁለተኛ የስልጣን ዘመን እንደሚወዳደሩም ይጠበቃል። ሩዋንዳ ከዲሞክራሲያዊት ኮንጎ ሪፑብሊክ ጋር የሚያዋስናትን ድንበር ዛሬ እንደዘጋች ተዘግቧል። የኮንጎ የጤና ጥበቃ ባለስልጣናት እስካሁን ከ አንድ ሺ ስምንት መቶ በላይ ሰዎችን የገድለውን የኢቦላ ወረርሽኝ ለመቆጣጠር እየተሯሯጡ መሆናቸው ይታወቃል። እማኞች ለቪኦኤ እንደተናገሩት የሩዋንዳ ባለስልጣናት ከጊሲኒዬ ከተማ ወደ ኮንጎዋ ጎማ የሚያቋርጡ በርካታ ሰዎችን ለብዙ ሰዓታት እየከለከሉ መልሰዋል። ይህ የሆነው ጎማ ውስጥ የኢቦላ ቫይረስ ከተከሰተ በኋላ ነው። እንዲያልፉ የተፈቀደላቸው ከሩዋንዳ ወደ ሀገራቸው የሚመለሱ የኮንጎ ሰዎች ብቻ እንደነበሩ ነው እማኞች የተናገሩት። የሩዋንዳ የጤና ጥበቃ ሚኒስቴር ግን ድንበሩ ፈጽሞ አልተዘጋም ሲል አስተባብሏል። ዛሬ ሰዎች በሁለቱም ከተሞች በኩል በድንበሩ እያለፉ እንደሆኑም ነው የገለጸው የሩዋንዳ የጤና ጥበቃ ሚኒስትር ናቸው። የሩዋንዳና የኮንጎ ወሰን አልተዘጋም፣ ምክንያቱም ቢዘጋ ኖሮ ባለስልጣናት ይህንኑ ይፋ ማድረግ ባላቃታቸው ነበር ሲሉ ነው የተሰሙት። ያደረግነው ነገር ቢኖር አሉ ዜጎችን በተቻላቸው መጠን ወደዚያ ከመጓዝ እንዲቆጠቡ ትምህርት መስጠት ነው። ሀገሮች ድንበሮቻቸውን እንዳይዘጉ ወይም ወደ ኮንጎ ዲሞክራሲያዊት ሪፑብሊክ የሚያልፉ ተጓዦችን እንዳይከለክሉ የዓለም የጤና ድርጅት ሲያሳስብ መቆየቱ የሚታወቅ ነው። አድማጮች ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ራዲዮ ጣቢያ ነው። ዩናይትድ ስቴትስ ከአንድ ዓመት በኋላ ለምታደርገው አጠቃላይ ምርጫዋ ለፕሬዚዳንትነት የፓርቲያቸውን ውክልና ለማግኘት እየተፎካከሩ ያሉት ዲሞክራቶች ክርክር ሁለተኛ ዙር ሁለተኛ ዙር ክርክር ምሽት በትናንትናው ምሽት ተካሂደዋል። ተከራካሪዎቹ በፓርቲው አባላትና በሕዝብ አስተያየትም እየተመሩ እየመሩ መሆናቸው የሚነገርላቸውን ጆ ባይደንን ለመጣል በብርቱ ሲተቿቸው ቢስተዋልም የቀድሞ ምክትል ፕሬዚዳንት የትናንት አቀራረባቸው ከመጀመሪያው ዙር ጠንከር ያለ እንደነበር ታዛቢዎች እና ተንታኞች እየተናገሩ ነው። አድማጮች አሁን የደረሰን ሌላ ዜና አለ ለውጡን የሚመራው ስብስብ በሰብአዊ መብት ላይ ያለውን አቋም አልቀየረም ሲሉ ጠቅላይ ሚኒስትር አብይ አህመድ ተናገሩ። መንግስታቸው የሰኔ አስራ አምስቱን ተጠርጣሪዎች ከመያዝ ጎን ለጎን ድምፆችን ለማፈን እየሰራ ነው በሚል ከአንዳንድ ወገኖች የሚሰነዘሩ ወቀሳዎችንም ድምፆች እንዲከፈቱ የወሰነው ራሱ መንግስት ነው በማለት አጣጥለዋል። ጠቅላይ ሚኒስትር አብይ አህመድ ዛሬ ወቅታዊ ጉዳዮች ላይ የሰጡትን መግለጫ ቆየት ብለን እናቀርባለን። አድማጮች፣ ለዚህ ሰዓት ያለን ዜና በዚሁ ይጠናቀቃል። ክብራትና ክብራን አድማጮች የምትከታተሉት ከዋሽንግተን ዲሲው የአሜሪካ ድምፅ ራዲዮ ጣቢያ አማርኛው ቋንቋ አገልግሎት የሚተላለፈውን ስርጭት ነው። የምሽቱ አስተናጋጆቻችሁ አሉላ ከበደና ቆንጂት አየነን በአለም ዜና የጀመረው ፕሮግራማችን በ22 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በናይልሳት ደግሞም በአህዱ ሬዲዮ 94.3 ላይ እስከ ምሽቱ አራት ሰዓት ድረስ ይቀጥላል። በስርጭታችን የጊዜ ሰሌዳ መሰረት የሚቀድመው የዕለቱ አብይ ርዕስ ይሆናል። ከዚያ በፊት ግን ቆየት ያሉ ቆየት ብለው ከሚቀርቡ ዝግጅቶች የምናቀርበው ይኖራል። አሉላ፣ አሁን አንዱን ለቅምሻ እናሰማ እንዳመጣልኝና በቀጥታ ለመናገር ያክል ይህንንም ያንንም በማውራት ወይም በመቀላመድ ፕሬዚዳንት ትራምፕን ማሸነፍ አይቻልም። ስለሚናገሩት ነገር አበርትቶ ማሰብ ያለብዎት ይመስለኛል። አሜሪካውያን የጤና ጥበቃ አገልግሎት ማግኘት እንደሚፈልጉና ያንን አገልግሎት ለማግኘት ደግሞ የዋጋ አጥር መካከል ላይ እንዲቆም እንደማይሹ ልቦናውን ከፍተው መረዳት አለቦ። የመጀመሪያው የቀድሞ ምክትል ፕሬዚዳንት ጆ ባይደን ሲሆኑ እርሳቸውን ተከትሎ የሰማቸኋቸው ደግሞ የዩናይትድ ስቴትስ እንደራሴዎች ምክር ቤት አባል ካሜላ ሀሪስ ናቸው። ዩናይትድ ስቴትስ ከአንድ ዓመት በኋላ ለምታካሄደው አጠቃላይ ፕሬዚዳንታዊ ምርጫ የየፓርቲያቸውን ውክልና ለማግኘት እየተፎካከሩ ያሉት ዴሞክራቶች ከትላንቱ ሁለተኛ ዙር ሁለተኛ ምሽት ክርክር የተወሰደውን ድምፅ ነው የሰማችሁት። በሁለተኛው አጋማሽ ጠብቋቸው። አሁን በቀጥታ ወደ ዕለቱ አቢይ ርዕስ ቀደም ብለን በዜናው መጨረሻ ያሰማነው ዘገባ ነው። አሁን ለውጡን የሚመራው ስብስብ በሰብአዊ መብት ላይ ያለው አቋም አልተቀየረም ሲሉ ጠቅላይ ሚኒስትር አብይ አህመድ ተናግረዋል። መንግስታቸው የሰኔ አስራ አምስቱን ተጠርጣሪዎች ከመያዝ ጎን ለጎን ድምፆችን ለማፈን እየሰራ ነው በሚል ከአንዳንድ ወገኖች የሚሰነዘሩ ወቀሳዎችንም ድምፆች እንዲከፈቱ የወሰነው ራሱ መንግስት ነው ሲሉ አጣጥለዋል። ጠቅላይ ሚኒስትር አብይ አህመድ ዛሬ ወቅታዊ ጉዳዮች ላይ ያተኮረ ጋዜጣዊ መግለጫ ሰጥተዋል። እስክንድር ፍሬው ተከታትሎታል። የጠቅላይ ሚኒስትር አብይ አህመድ የዛሬ መግለጫ የተለያዩ ወቅታዊ ጉዳዮችን ያብራሩበት፣ በመንግስታቸው ላይ ለሚሰነዘሩ ወቀሳዎችን ምላሽ የሰጡበት ነው። ሰኔ 15 በባህር ዳርና በአዲስ አበባ ከተፈጸሙ ግድያዎች በኋላም የመጀመሪያው ነው የዛሬው ጋዜጣዊ መግለጫ። መንግስት የሰኔ 15ን ተጠርጣሪዎች ከመያዝ ጎን ለጎን ድምጾችን ለማፈን ይሰራል በሚል ከአንዳንድ ወገኖች የሚሰነዘሩ ትችቶችን የተመለከተው ከቀረቡላቸው ጥያቄዎች አንዱ ነው። ጠቅላይ ሚኒስትሩ ከአሜሪካ ድምፅ ለቀረበው ለዚህ ጥያቄ በሰጡት ምላሽ ትችቶቹ እውነታውን እንደማያንጸባርቁ ተናግረዋል። ሰኔ 15 ተጠርጣሪዎች እና እሱን ተስታኮ ድምፆች ለማፈን እየተጠቀመበት ነው መንግስት የሚል ክሶች ይሰማሉ ለተባለው፣ ድምፆች እንዲከፈቱ የወሰነው መንግስት ነው። ድምፆች መታፈን የለባቸውም የሚል ጽኑ አቋም ያመላከተው መንግስት ነው። እስረኞች የፈታው መንግስት ነው። ጃ የሚደረጉ ሚዲያዎች የለቀቀው መንግስት ነው። ስለዚህ ድምፆች እንዲታፈኑ ፍላጎት የለም። ድምፆች ቢታፈኑ ኖሮ ኢትዮጵያ ውስጥ ስልክ ያለው ሁሉ ጋዜጠኛ ባልሆነ ነበረ። ድምፆች ስለማይታፈኑ ነው ሙያው ያለውም ሙያ የሌለውም ጋዜጠኛ ሆኖ ተንታኝ ሆኖ በሁሉም አውዶች እንዳሻው የሚናገረው። ስለዚህ ማፈን ፍላጎት እንብዛም የለም። ለውጡን እየመራ ያለው አካል ከትናንት እስከ ዛሬ ያለው አቋም ተመሳሳይ መሆኑን የጠቆሙት ሰብአዊ መብት አያያዝ ጋር ተያይዞ አዲስ ነገር የለም ሰብአዊ መብት አያያዝ ጋር ከነበረን አቋም የተዛነፈ የተለየ ነገር እየተካሄደ አይደለም። አሁንም ጨለማ ቤት የለም። አሁንም ጥፍር አይነቀልም። አሁንም ሰው አይገረፍም። በሕግ አግባብ ይያዛል፣ በሕግ አግባብ ይፈታል። ሰብአዊ መብት ላይ የጀመርነውን የዲሞክራሲ አውድ የማስፋት ነገር ከማስፋትና ከማዘመን ውጭ ወደኋላ የተመለሰ ነገር እና ብንፈትሸው የሚያስብል ነገር የለም። የሰኔ 15ቱ ክስተት እጅግ አደገኛ እንደነበር ያስታወሱት ጠቅላይ ሚኒስትር አብይ አህመድ እንደ ቀላል ድርጊት ሊታይ እንደማይገባውም ተናግረዋል። የጀመርነውን የዲሞክራሲ ጉዞ ወደኋላ ለመመለስና መንግስት እንብዛም ያልተለማመደውን ዲሞክራሲ ጥሎ ወደ ነበረበት እንዲሄድ በር የሚከፍት በማለት ነው ያንን ክስተት የገለጹት። እንደ ቀላል ድርጊት የሚታይ አይደለም፣ ኢትዮጵያውያንም በዚያው ልክ መገንዘብ ይኖርባቸዋል ብለዋል። ሰኔ 15 የሆነው ነገር መክሸፍ ባይችልና በታቀደው መሰረት በርካታ ሰዎች ላይ ግድያው ቢከናወን ኖሮ ከፍተኛ መጫረስ ሊያስከትል ይችል ነበር በማለትም አክለዋል። በአጭሩ በመቀጨቱና ባለመሳካቱ ሰዎች አቅልለው ሊያዩት እንደማይገባም ነው ጠቅላይ ሚኒስትሩ ያሳሰቡት። መንግስታቸው እየወሰደ ያለው እርምጃ ግን እየተመጣጠነ መሆኑን ገልጸዋል። የሚቀጥለውን አገር አቀፍ ምርጫ በተመለከተ ፓርቲያቸው ኢህአዴግ የያዘውን አቋምም አብራርተዋል። ጠቅላይ ሚኒስትሩ ከዚህ አንጻር የኢህአዴግ ስራ አስፈጻሚ ኮሚቴ ባካሄደው ስብሰባ ምርጫው ጊዜውን ጠብቆ መካሄድ እንዳለበት ከጋራ መግባባት ላይ መድረሱን አስታውሰዋል። ምርጫውን የማራዘምና አለማራዘም ጉዳይ በገዢው ፓርቲ ብቻ ሊወሰን እንደማይችል ግን አመልክተዋል። ለዚህ ብለን ህገ መንግስት ወደ ማሻሻል የራስን የፓርላማ ቆይታ ወደ ማራዘም ከምንሄድ በወቅቱ ብናደረግ ይሻላል የሚል ሀሳብ ኢህአደግ በጥቅሉ የነበረው ሀሳብ ልዩነት ያለን እንደ ከዚህ ቀደሙ ምርጫው ይካሄዳል ወይም አይካሄድም ብሎ ኢህአደግ አይወስንም። እንደ ፓርቲ እኛ ምርጫው በጊዜው ቢደረግ ብለን በበጀትም በድጋፍም ከምርጫ ቦርድ ጎን በመቆም ስራችን የሰራን ነው። ለምርጫም እየተዘጋጀን ነው። ነገር ግን የተለያየ ሀሳብ ያላቸው ፓርቲዎች በምርጫ ቦርድ በጋራ በጥምር በምንገናኝበት መድረክ አጀንዳው ተይዞ ሀሳቡ ኢንተርቴን መደረግ አለበት። ያ ከሆነ ፕሮሰሱን ውጤቱንም ያሳምረዋል ይሁን ህገ መንግስታዊ ነው መደረግ አለበት ብለን ብዙዎች ሳይቀበሉት እንዲደረግ ብንወስን ከውይይት ውጭ ብንወስን ፕሮሰሱን ያበላሽብናል። እንቁላል ሁለት ጊዜም ልደቷ ይባላል። አንድም ዶሮ አንድም እንቁላል ስጥል አልያም ጫጩቱ ሲጣሉ ምርጫ ሁለት ልደት ነው ያለው። አንዱም ፕሮሰሱ ነው፣ ሁለተኛም አውትካሙ ነው። ፕሮሰስ ተበላሽቶ አውትካም ይስተካከል አይችልም። ፕሮሰሱ አሳማኝ፣ ሁሉም የሚቀበለው ነፃ ዴሞክራሲያዊ ቢያንስ መራጩ ህዝብ የእኔ ድምፅ አልተጭበረበረም ብሎ የሚያምንበት ከሆነና ከምርጫ በኋላ በምርጫ ምክንያት ሰው ማይሞት ሰው ማይቆስል ከሆነ ምርጫው ስኬታማ ዲሞክራሲን ያመጣል። ነገር ግን ምርጫን ለማድረግ እንደ ደንብ እንደ ባህል ወስደን በየአምስት ዓመቱ እያደረግን ከዚያ በኋላ ግን ችግር የሚያጋጥም ከሆነ ጠቃሚ ስላልሆነ ውይይት ያስፈልጋል የሚል ሀሳብ ከመያዛችን ውጭ ምርጫ አይደረግም የሚል አቋም የለም። ምርጫ ለማድረግም የኢትዮጵያ ሕዝብ ከወሰነ የሚሳነው ነገር አለ ብለን አንገምትም። ዋናው የሕዝብ እሷ ነው። ያስፈልጋል ላድርግ ብሎ ከወሰነ ሕዝቡ ማድረግ ይችላል። ሰኔ 15 የሆነው ነገር መክሸፍ ባይችልና በታቀደው መሰረት በርካታ ሰዎች ላይ ግድያው ቢከናወን ኖሮ ከፍተኛ መጫረስ ሊያስከትል ይችል ነበር በማለትም አክለዋል። በአጭሩ በመቀጨቱና ባለመሳካቱ ሰዎች አቅልለው ሊያዩት እንደማይገባም ነው ጠቅላይ ሚኒስትሩ ያሳሰቡት። መንግስታቸው እየወሰደ ያለው እርምጃ ግን እየተመጣጠነ መሆኑን ገልጸዋል። ከውስጥ መፈንቅለ መንግስቱን በሚመለከት በርካታ መረጃና ጥቆማ እየመጣ መንግስት አግሬሲቭሊ በዚህ ጉዳይ የተሳተፉትን ሰዎች ዳግም እንዳያስቡ የሚያደርግ እርምጃ አልወሰደም የሚል ኃይል እና ገምጋሚዎች አሉ። በሌላ መንገድ ደግሞ ጥቃት ወይም ማፈን አጋጠመ የሚሉ ሰዎች አሉ። በዚህ መፈንቅለ መንግስት ሙከራ በድምሩ በአዲስ አበባ እና በባህር ዳር 350 ሰው ገደማ ነው የያዝ ነው። በ24 ሰዓት ውስጥ ከ1200 በላይ ጥቆማ ደርሰውናል። ከ1200 በላይ የተለያዩ ጥቆማዎች ደርሰውናል መያዝ ከሚገባን ከደረሰን ጥቆማ በጣም ውስኑን የያዝ ነው። እሱ ብቻ ግን አደለም። ከያዝናቸው ከመቶ ሀያ ሰው ገደማ ፈተናል። አጣርተን አጣርተን ፈተናል። በቅርቡም ያይቀጥላል። የማፈን ፍላጎት የለንም። እንደዚህ አይነት ልምምድ እንዳይኖር የማስቆም ፍላጎት ነው ያለን። በቀድሞው የኢትዮጵያ ጦር ኃይሎች ጠቅላይ ኤታ ማዦር ሹም ጀኔራል ሰዓረ መኮንን ግድያ ስለተጠረጠረው ጠባቂያቸው ሁኔታም ተጠይቀዋል ጠቅላይ ሚኒስትሩ። የጀነራል ሰዓረን እና ጀነራል ገዛኢ አበራን ገዳይ በሚመለከት ያለው መረጃ ምን ይመስላል? ለተባለው ሁለቱን ጀነራሎች ጀነራል መኮንኖች የገደለው ወታደር ስለቆሰለ እስካሁን በሕክምና ላይ ይገኛል። የቆሰለው አንገቱ አካባቢ ስለሆነና መናገር ስለማይችል አዳዲስ ነገር እስኪሻለው አልተገኘም። በሕይወት አለ፣ ሕክምና የተደረገለት ነው። ምናልባት በደንብ ሲሻለው የበለጡ መረጃዎች ይገኛሉ። ግን በህይወት ያሉ ከዚህ ልጅ ጋር ግንኙት የነበራቸው ሰዎች የተያዙ ሰዎች አሉ። ሌሎች በመሰል ስራ የሚሰማሩ የተያዙ ሰዎች አሉ። ከእነሱ ያገኘነው መረጃ ለምሳሌ መፈንቅለ መንግስት አማራ ክልል ተካሄደ ሲባል፣ እኔ ቴሌቪዥን የማየት ደስ ስለሌለኝ ደውለህ ትነግረኛለህ የተባለው ሰው እና ደውሎም የነገረው ሰው ተይዟል። ቀድሞ ፕሪ ፕላንድ ነው። ልክ አማራ ክልል መፈፀሙ ሲሰማ የቴሌቪዥን አክሰስ ያለው ሰው ጥበቃ ላይ ሆነ ሰው ኢንፎርሜሽን እንዲሰጥ እሱ ደግሞ ተመሳሳይ እርምጃ እንዲወስድ በኋላም ያደረጋቸውን ገዳ ላለመምሰል ያደረጋቸውን ሙከራዎች በሙሉ የተያዘው ሌላው ጓድ እና ለሌላ ሰው ግድያ የተዘጋጀው ሰው ቃሉን ሰጥቷል። እዚ ግድያው ሰፊ ነው ሲባል ተጨማሪ ሰዎች እንዲገደሉ የተመደቡ ሰዎች ስለነበሩ መረጃውም ስላለ ነው። ለዛ ነው አደገኛ ነገር ነው፣ ስለተቀጨ ብቻ አቅለና እንመለከተው የሚል ነገር የተወሰደው። ወታደሩ ያለበት ሁኔታ ግን ያው ሕክምናው ሲሻሻል የሚታይ ይሆናል። መረጃ በሚመለከት በጣም በርካታ መረጃዎች አሉ። በብዙ መንገድ ተባባሪ የሆኑ ሰዎች በውጭ ሀገር ያሉ፣ በሀገር ውስጥ ያሉ፣ በመንግስት ስራ ላይ ያሉ፣ በገንዘብ የሚያግዙ፣ በሚዲያ ቅስቅሳ የሚያግዙ፣ መሳሪያ መግዛት የሚያግዙ፣ በማሰልጠን የሚያግዙ፣ ቀድሞውም እንዲህ አይነት ነገር ሊፈጸም እንደሚችል በግርድፉ ሲናገሩ የነበሩ በጣም ሰፋፊ መረጃዎች አሉ። እነሱ መረጃዎች ለህግ በሚመች መንገድ ማስረጃ የማድረጉን ስራ ሙያተኞች የሚሰሩት ይሆናል። እኛ ግን ምንድን ነው ጉዳዩ የሚለውን ለማወቅ እንደ መንግስት የመረጃ እጥረት የለብንም በቂ መረጃ ነው ያለን። እሱን እያየን እንደ ጥፋት ልኩ በህግ አግባብ ማስተካከያ እርምጃ የምንወስድበትን መንገድ እንከተላለን። ጠቅላይ ሚኒስትር አብይ አህመድ ዛሬ በጽህፈት ቤታቸው በሰጡት መግለጫ በሌሎች ወቅታዊ ጉዳዮች ላይ ለተነሱ ጥያቄዎችም ምላሽ ሰጥተዋል። ለአሜሪካ ድምፅ ሬዲዮ እስክንድር ፍሬው ከአዲስ አበባ። የምሽቱን አብይ ርዕስ ነበር ያደመጥነው። እስክንድር ፍሬውን እናመሰግናለን። ወደ ተቀሩት ዘገባዎች ስናልፍ ከዘጠና በላይ ስደተኞችን አሳፍራ ከጅቡቲ ወደ የመን በመጓዝ ላይ የነበረች የአሳ ማስገሪያ ጀልባ በመሰባበሯ ለጠና ረሃብና ውሃ ጥም መጋለጣቸውንና አንዳንዶችም ተስፋ በመቁረጥ ጭምር ራሳቸውን ወደ ባህሩ ወርውረው ለህልፈት መዳረጋቸውን ዓለም አቀፉ የፍልሰተኞች ድርጅት አይኦኤም አስታወቀ። ጽዮን ግርማ የድርጅቱን የየመን ቃል አቀባይ ኦሊቪያ ሄደንን አነጋግራ ተከታዩን ዘገባ አጠናቅራለች። የተባበሩት መንግስታት የፍልሰተኞች ድርጅት አይኦኤም ቃል አቀባይ ኦሊቪያ ሄደን ከአደጋው የተረፉትን ስደተኞች ቃል ጠቅሰው ለአሜሪካ ድምጽ እንደተናገሩት ሙሉ በሙሉ ኢትዮጵያውያን የሆኑ 93 ፍልሰተኞች ተሳፍረውበት የነበረና ከእንጨትና ከወዳደቁ ቁሳቁሶች ተጠጋግኖ የተሰራ ጀልባ ከጅቡቲ ወደ የመን እየተጓዘ መሀል ላይ በመሰባበሩ ህገወጥ አዘዋዋሪዎቹ እዛው ጥሏቸው ሄደዋል። ፍልሰተኞቹም ለአንድ ሳምንት ያህል ህይወታቸውን ለማቆየት በውሃ ላይ በጭንቅ ቢጣጣሩም አስራ አምስቱ ረሃብና ጥሙ ያደረሰባቸውን ስቃይ መቋቋም ስላልቻሉ አብዛኞቹ ራሳቸውን ባህር ውስጥ እየወረወሩ ሞተዋል። ከትላንት በስቲያ ማክሰኞ የተረፉት ከአይኦኤም እርዳታ ሰራተኞች ጋር ተገናኝተው የደረሰውን አስረድተዋል። ኦሊቪያ ሄደን ይህንኑ የፍልሰተኞቹን ቃል ጠቅሰው ሁኔታውን ያስረዳሉ። በጅቡቲ አድርገው ወደ የመን ከዚያም ወደ ሳውዲ አረቢያ ለማቅናት በህገወጥ አዘዋዋሪዎች አማካይነት ጀልባው ላይ የተሳፈሩት ፍልሰተኞች በሙሉ ኢትዮጵያውያን ነበሩ። በመካከሉ ጀልባዋ ተሰበረችና ለአደጋ ተጋለጡ። ለአንድ ሳምንት ያህልም ያለ ምግብና ውሃ በረሃብና በጥም በስቃይ በባህሩ ላይ አሳልፈዋል። ይህንን ስቃይ መቋቋም ያቃታቸው ተስፋ እየቆረጡ ራሳቸውን ወደ ውሃው እየወረወሩ ሞቱ። የተቀሩት ግን በአካባቢው አሳ አስጋሪዎች እርዳታ ተርፈው የመን ደረሱ። አንድ በጣም የተጎዳ ፍልሰተኛ ግን የመን ከደረሰ በኋላ የሕክምና እርዳታ ከማግኘቱ አስቀድሞ ህይወቱ አልፈዋል። የአይኦኤም የእርዳታና የሕክምና ቡድን በቦታው ሲደርስ ያገኘው አስሩን እንደነበር የገለጹት ኦሊቪያ በጣም ተጎድተው የነበሩት ሶስት ወንዶችና ሁለት ሴቶች የሕክምና እርዳታ ተደርጎላቸዋል ብለዋል። ሌሎቹስ ብያቸው ነበር። የተወሰኑት የቤት ውስጥ እርዳታ በሚሰጥበት ቦታ ተቀምጠው ከአይኦኤምና ከአጋዥ ድርጅቶች የምግብና የመኝታ ድጋፍ እየተደረገላቸው ነው። የተወሰኑት የአገር ውስጥ ማህበረሰቦች እርዳታ እያደረጉላቸው እንደሆነ ሰምተናል። የት እንዳሉ ማወቅ ያልቻልናቸው ሌሎች ደግሞ አሉ። መረጃ ለማጠናቀር እንደሞከር ነው ግን ወዲያውኑ ወደ ሳዑዲ አረቢያ የሚያደርሳቸውን መንገድ ሳይቀጥሉ እንዳልቀረ ነው የሚጠረጠረው። አስክሬናቸው የተገኘው እዛው ባህሩ አቅራቢያ ተቀብረዋል ብለውናል። ኦሊቪያ እንደሚሉት ምንም እንኳን የመን በጦርነት መታመስ ከጀመረች አራት ዓመታት ቢቆጠርም ከአፍሪካ ቀንድ በተለይም ደግሞ ከኢትዮጵያና ከሶማሊያ የሚፈልሱ ስደተኞች ጉዟቸውን አላቋረጡም። ከአደጋ የተረፉትን ለምን በእንዲህ ያለ ዘግናኝ መንገድ ህይወታቸውን መስዋዕት አድርገው እንደሚጓዙ ስንጠይቃቸው ራሳቸውን ለመለወጥ ተስፋ እንዳላቸውና በመካከለኛው ምስራቅ ሀገራት ህይወታቸውን የመለወጥ እድል እንዳላቸው ይነግሩናል ካሉ በኋላ ግን ምክንያታቸው ምንም ይሁን ምንም ይህ አደገኛ ጉዞ የትኛውንም አይነት ምክንያት ቢቀርብበት ተቀባይነት አይኖረውም ይላሉ። ለስደተኞቹ ስቃይ ትልቁም ቦታ የሚይዘው ደግሞ ህገ ወጥ አዘዋዋሪዎች የሚሰሩት ህገ ወጥ ተግባር ነው ብለዋል። ዓለም አቀፉ የፍልሰተኞች ድርጅት አይ ኦ ኤም ባለፈው ግንቦት ወር ባስተላለፈው የእስረኞችን የመፈታት ጥሪ በሳውዲ መራሽ ጦር ድጋፍ የሚሰጠው የየመን መንግስት በሚቆጣጠራቸው ሁለት እስር ቤቶች ውስጥ ከ2500 በላይ ኢትዮጵያውያን ስደተኞች በስቃይ ውስጥ እ ያሉ ይፋ አድርጎ ነበር። በዚያው እስር ቤት ውስጥ በአንድ ወር ብቻ በውሃ ወለድ በሽታ 14 ኢትዮጵያውያን ህይወታቸው ማለፉን በመግለጽ እስረኞቹ እንዲፈቱ ሲወተውት እንደነበር አይዘነጋም። የድርጅቱ የየመን ቃል አቀባይ ኦሊቪያም የመን በአሁኑ ሰዓት ዜጎቿ በጦርነትና በረሃብ የሚሰቃዩባት በመሆኗ እንኳን የሌላ አገር ስደተኞችን ተቀብላ ልታስተናግድ ቀርቶ የራሷ ዜጎችም ወደ ሌላ አገር እየተሰደዱ ነው ብለዋል። የአሜሪካ ድምጽ ጽዮን ግርማ 华盛顿，D.C. ጽዮንን ለዘገባዋ እናመሰግናለን። አድማጮች ተከታዩ ደግሞ ወደ ሲዳማ ያሻግረናል። በቅርቡ በሲዳማ ዞን በተለያዩ ቦታዎች በተፈጠሩ ግጭቶችና ሁከት ለደረሰው የህይወት መጥፋትና የንብረት መውደም ተጠያቂ የሚሆኑት ከኋላ ሆነው ይገፉ የነበሩ የውጭ ኃይሎች ናቸው ሲል የሲዳማ አርነት ንቅናቄ ሲአን መግለጫ ወጣ። አንዳንድ ከፍተኛ የመንግስት ባለስልጣናት በሚሰነዝሩት አስተያየትም የሲዳማ ሕዝብ ቅር መሰኘቱን የድርጅቱ መሪ ተናግረዋል። መለስካቸው አመሃ በመግለጫው ይዘት ላይ የሲያንን የድርጅት ጉዳይ ኃላፊ ዶክተር አየለ አሊቶን በስልክ አነጋግሮ ተከታዩን አድርሶናል። የሲዳማ የክልነት ጥያቄ ተከትሎ ከሁለት ሳምንታት በፊት በሲዳማ ዞን በተለያዩ ከተሞች የብዙ ሰው ሕይወትን የቀጠፈና አያሌ ንብረት ያወደመ ውከት ተቀስቅሶ ነበረ። ትላንትና ባወጣችሁት መግለጫ ላይ ሲያን በደረሰው ጉዳት ማዘኑን ለሟች ቤተሰቦችም እና ለሲዳማ ሕዝብም መጽናናትን ተመኝቷል። ሲያን በዚህ መግለጫው ድርጊቱን በግልጽ አላወገዘም ለምንድን ነው? ድርጊቱን አውገዛናል። ይሄ ድርጊት የሚወክል አይደለም። ይህን ስራ የሰሩ ከውጭ ያሉ ሰዎች የውጭ ሀይል አለ ብለናል። ሁለተኛ ደግሞ ይሄ ድርጊት ሲፈጸም የአካባቢው ባለስልጣናት ቀድሞ ማወቅ ነበረባቸው። መንግስትም እንደ መንግስት እንደዛ አይነት ነገሮች ሲካሄዱ የህዝብን ጥያቄ ካልተመለሰ የሚሆነው ነገር ምንድን ነው ብሎ መጀመሪያ መጠንቀቅ አለበት የሚል አቋም ነው እኛ የያዝ ነው። ይህም ብላችኋል። ይሁንና የክልልነት ጥያቄውን በኃይል ለማስፈጸም የተደረገውን እርምጃ በትክክልና ግልጽ በሆነ ቋንቋ መግለጫው ላይ እንደሚነበበው አይታይም። ለምንድን ነው ማለት ነው? ምናልባት በእናንተ አስተያየት አልታየም ይሆናለ እንጂ እኛ የምንፈልገው ምስጠበግ በተሰጠው ስልጣን መሰረት በዚህ ቀን ጀምረ አስጨርሳለሁ፣ እነዚህ ነገሮች ቀድማችሁ ጨርሱ ብሎ የጠየቃቸው ነገሮች አሉ በዚያም መሰረት ይፈጸም እንዲፈጸም ነው እኛ የምንፈልግ። ምንም አይነት ሁከት፣ ብጥብጥ እንዲኖርም አንፈልግም። ምርጫ ቦርዱ በተሰጠው ስልጣን መሰረት በገባውም ቃል መሰረት መፈጸም አለበት የሚለውን ነው እኛ የያዝነው። ያን በመግለጫችን ላይም ጠቅሰናል። ጥሩ እንግዲህ፣ እናንተ ገልጸናል ነው የምትሉት? አዎ፣ አይታየንም ግን በሲያን እምነት የድርጊቱ ጠንሳሾች፣ አቃጆችና ፈጻሚዎች እነማን ናቸው? ከውጭ ያለ ሀይል አለ ብለናል። ሁለተኛ ደግሞ እነዚህን ነገሮች የፈጸሙ ከኋላ ሆነው ግፊት በሚሰጡት ሀይል እዚህ የሽማግሌውንም ምክር ባለመቀበል የፈጸሙ ወጣቶች ናቸው። የሚታዩትም እነሱ ናቸው። ከነሱ ኋላ ሰው አለ ነው እያልን ያለ ነው። መልካም ሲያን እንደ አንድ የፖለቲካ ድርጅት ታዲያ እነዚህን ኃይሎች ለማስቆም ምን ያከናውናቸው ስራዎች ነበሩ? አንደኛው የኛ እነዛን ወጣቶች በሕጉ እና በህገ መንግስቱ መሰረት መሆን አለበት እንጂ በጉልበት መሆን የለበትም እያል በእኛ በኩል የሚንቀሳቀሱ ወይም የእኛን ወጣቶች እየመከርን ነው። የእኛን አባላት እየነገርን ነው። ይሄን እንኳን ማወቅ የሚቻለው እኛ በከፍተኛ ደረጃ በብዛት የእኛ ደጋፊዎች ያሉበት አካባቢዎች አሉ። ለምሳሌ በንሳ ጭሪ፣ ወረዳ አሮሬሳ፣ ግርጃ የሚባሉ ዳኤላ ወረዳዎች፣ እነዚህ አንዳች ኮሽ ያለ ነገር የለም። ምክንያቱም እነዚህን አንደኛ ቀደም ብለን እኛ አዘጋጅተናል። ሁለተኛ ደግሞ እኛ አባላት በብዛት ያሉበት እነዚህ ሁኔታዎች በኃይል እንዳይፈጸሙ ሲከላከሉ ነበር። ምንም አይነት ሁኔታም አልተፈጸምም። የንብረት መጥፋትና የሰው ሞት ያለው ወደ አዋሳ ጠጋ ባሉ ወረዳዎች ላይ ነው። በኛ በደርግ ጊዜ ስዋደቁ የነበሩ አርበኞች ያሉበት አንዳችም ነገር አልተፈጸም። ይህ የሚያሳየው ምንድነው? እኛ ጠንካራ ይዞታ ያለን ቦታዎች በእኛም ምክር ጥበቃ አድርገው ምንም አይነት ጉዳት አልደረሰም። ምንም አይነት በመግለጫችሁ በሲዳማ ሕዝብ ላይ በደን እንዲፈጸም ተግተው ይሰራሉ ያላችኋቸው ጥቂት የብሔሩ አባላት እነማን ናቸው? ማንነታቸው ከጥርጣሬ በላይ የተጋለጠ ነውም ብላችኋል። አንደኛ ወጣቶች እንቅስቃሴ በሚያደርጉበት ሰዓት የአካባቢው አስተዳደር አብሮ ሲንቀሳቀስ ነበር እና እንቅስቃሴ በሚያደርግበት ጊዜ እነዚህ ወጣቶች መቆጣጠር መቻል ነበረባቸው ነው ያና ያልተቆጣጠሩበት ከኋላ የድሮን ሁኔታ የሚፈልጉ ማለት ለውጡን ለመቀልበት የሚፈልጉ ሀይላት ነዛ ናቸው። ያደግ አልፈረጠም። ነዚ ሀይላት እዛ ውስጥ ተደብቆ አሉ። የነዛ እጅ አለበት ነው የምንለው። በግልጽና በቀጥታ ለሲዳማ ክልል መመስረት ምርጫ ቦርድ ቅድመ ሁኔታ እንዳስቀመጠ መግለጫቸው ይናገራል። ቅድመ ሁኔታዎቹን በዝርዝር ስ ለአድማጮች ያስረዱል። የትኞቹ ናቸው? ዋናው የሐዋሳ ጉዳይ ነው። የዛባ ምርጫ ቦርድ ያስቀመጠው እንዴት ነው መፋታቱ የሚከናወነው? ሀያ ሰባት አመት ሙሉ ሐዋሳ ላይ ነው ደቡብ ተደራጅቶ ያለው እንዴት ነው ያን ንብረት የሚከፋፈሉበት ሁኔታ። ሁለተኛ አካባቢውን ለቆ ሲሄድ እንዴት ነው ስዳማም የስዳማ ክልልን እነዚህ በሰላማዊ መንገድ ፍቺ ተካሂዶ በሚደረግበት ጊዜ ስዳማ ምንድን ነው የሚረዳው የሚለውም የሚታይ ይመስለኛል። እና ይሄ በግልጽ የተቀመጠ ነው በምርጫ ቦርድ። ለመሆኑ ሲያን እነዚህ ቅድመ ሁኔታዎች ናቸው ብሎ የደረደራቸው ነገሮች ለተፈጠረው ሁከትን መንስኤ እንደሆኑ ያምናል። ምርጫ ቦርድ ያስቀምጣቸው ነገሮች ለስዳማ ክልል ወይም ለሰዓን ምንም ቅሬታ የለውም። በሰላማዊ መንገድ ሲካሄድ ወይም ሲፈጸም እኛ የምንጠራጠረው ምንድነው? አዋሳን የፌዴራል ከተማ እናደርጋለን። አዋሳን በጋራ የገነባ ናት አዋሳ የኛ ናት የሚሉ ሰዎች አሉ። እነዚህ ጥያቄዎች እንዲነሱ እኛ አንፈልግም። አዎ፣ ገባኝ። ግን ይሄ ቅድመ ሁኔታ ነው ብላችሁ እናንተ ያላችሁት ለግጭቱ መንስኤ ሊሆን ይችላል ብላችሁ ታምናላችሁ ወይ ነው? አንደኛ ይሄ ለግጭት መንስኤ ይሆናል ብለን አላመንም። መንስኤ የሆነው ለግጭት በጊዜ መስጫ የተሰጠው ጊዜ በአመት ጊዜ ውስጥ በአንድ አመት ጊዜ ጥያቄ የተጠየቀው በዚህ ጊዜ ውስጥ መፈፀም ሲገባው በአስራ አንደኛው ሰዓት ላይ ነው እኔ ጊዜ አይበቃኝም፣ ይሄን ያህል ጊዜ እፈልጋለሁ ያለው እና ያ ነው መንስኤ የሆነውን። ሲያን በአሁኑ ወቅት በሲዳማ ህዝብ ላይ የሚሰነዘሩ ጸያፋና ሀገሮችና ጥቃቶች እንዳሉ ይናገራል። በዚህ በመግለጫው ላይ እንዲያውም ይህንን የሚፈጽሙ ከፍተኛ የሀገሪቱ መሪዎች እንደሆነ ጭምር ይናገራል። ስለዚህ እስቲ ዘርዘር አድርገው ለአድማጮች ያስረዱ። ምን ማለቱ ነው መግለጫው? እንዲህን ሲል ላይ ጊዜ ጠቅላይ ሚኒስትራችን ዶክተር አቢይ ፓርላማ እነዚህ ክልል እያሉ የሚሄዱ የደቡብ ህዝቦች በየቦታው ክልል የሚሆን ክልል የሚሆን የሚል ጥያቄዎች አሉ። እነዚህ ጥያቄዎች በህጉና በህገ መንግስት በኩል ካልሆነ እንደ ሶማሌ ነው የምትሆኑት የተባለ ቃል አለ እና እርምጃ እንወስዳል፣ እንደ በፊቱ ነው የምንመልሰው። እንደ በፊቱ ሲባል እንግዲህ ሲዳማ የክልል ጥያቄ ዘጠና አራት ላይ ሰላማዊ በሆነ መንገድ ስጠይቅ የተጨፈጨበበት በበት ጊዜ አለ። እንደ በፊቱ ማለት አሁንም እንጨፈጭፋለን ማለት ነው። እንደሱ ማለት ሆናላችሁ ማለት ምንድን ነው? እነዚህ ህዝባችንን ጭር ያሰኙ ቃላቶች ናቸው። እነዚህ ቃላቶች ተገቢ ያልሆኑ እና መካረም ያለባቸው ብለን የምናምኑ ከሁለት ሳምንታት በፊት በሲዳማ ዞን ለተፈጠረው ውከትና ለደረሰው ጉዳት ተጠርጣሪ ናቸው የተባሉ ሰዎች በቁጥጥር ስር እየዋሉ እንደሆነ የመንግስትና የግል መገናኛ ብዙሀን እየዘገቡ ናቸው። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ። መለስካቸው አምሃን ለዘገባው እናመሰግናለን። በቀጣዩ ዘገባ ደግሞ ወደ ደሴ እናቀናለን። ደሴ ትናንትናና ዛሬ እንግዳዋን ልታስተናግድ ደፋ ቀና ስትል ነው የቆየችው። በኢትዮጵያ ጅቡቲና የአፍሪካ ህብረት የኢንዶኔዥያ አምባሳደር አልቡሲራ ባንሱርን ለማስተናገድ ደሴንና አንዲት የኢንዶኔዥያ ከተማን እህትማማች ከተሞች የማድረግ ውጥንን የሚጨምር መሆኑን የጠቀሰው የደሴው ዘጋቢያችን መስፍን አራጌ በአምባሳደሩ የተመራው የልዑካን ቡድን በትናንትናውና በዛሬው ዕለት ከተለያዩ የህብረተሰብ ክፍሎች ጋር ውይይት ማድረጉን አመልክቷል። በከተማ አስተዳደሩና መቀመጫውን ደሴ ላይ ባደረገው አይጠየፍ አስመጪና ላኪ አክሲዮን ማህበር ጥሪ የተገኙት አምባሳደር አልቡስ ራባንሱር እንዳሉት ኢትዮጵያና ኢንዶኔዥያ በዘመናት ጉዞ እየተጠናከረ የመጣ የሃምሳ ስምንት ዓመታት ዲፕሎማሲያዊ ግንኙነት አላቸው። የሁለትዮሽ ሀገራዊና ዲፕሎማሲያዊ ግንኙነት የጀመርነው እንደ ኤሮፓያን አቆጣጠር በ1961 ዓ ም ነው። ከዚያ ወዲህ በሁለቱ አገራት መንግስታትና ህዝቦች መካከል እጅግ በጣም ድንቅ ትብብር መስርተናል። የአምባሳደሩ ጉብኝት ከሰሞኑ አይነት ባለፈ ጠንካራ መሰረት ላይ የታነጸ አገራዊና ከተማዊ ግንኙነት መፍጠርን እስከ ማለም ይሻገራል። የሁለቱን ሀገራት ህዝቦች ተጠቃሚ ለማድረግም በንግድና ኢንቨስትመንት ዘርፍ ላይ ትኩረት ሰጥተው እንደሚሰሩ አረጋግጠዋል። በደሴ ከተማና ኢንዶኔዥያ በሚገኙ ከተሞች መካከል ይሄ ትማማች ግንኙነት እንዲፈጠር እሰራለሁ። በኢንዶኔዥያውያን ዘንድ ተፈላጊ የሆኑ አቅሞች እዚህ አካባቢ እንዳሉ አረጋግጫለሁ። በሌላ በኩል በደሴ ከተማ ተፈላጊ የሆኑ አቅሞች ኢንዶኔዥያ ውስጥ እንዳሉም ተገንዝቤያለሁ። እነዚህን ማገናኘት ከስራዎቼ ውስጥ አንዱ ነው። ደሴና ወሎ አካባቢ ከፍተኛ የከርሰ ምድር ውሃ ክምችት ያለበት ለእይታ ማራኪ ለጤና በሚስማማ የአየር ንብረት የታቀፉ ግዙፍ ተራሮች የሚገኙ በት በመሆኑ በኢንቨስትመንትና ና በቱሪዝም መስክ እንዲሰማሩ ሀሳብ ቀርቦላቸዋል። የአምባሳደሩን ይፋ የስራ ጉብኝት ና ዲፕሎማሲያዊ ግንኙነት ታሪካዊ ሲሉ የጠሩት የከተማዋ ከንቲባ ዶክተር መለስ መኮንን ናቸው። ትማማች ሪሌሽንሽፕን ለመፍጠር እሱን ተነጋግረናል። እሱም አንዱ ፕሮግራማችን ነው። ይሄ ብቻ ሳይሆን ከተማችን ላይ ያለው የኛው የሁላችን የሚሆነ ዩኒቨርስቲውም አለ። ዩኒቨርስቲውም ውጭ ካሉ ሌሎች ሲስተር ዩኒቨርስቲዎች ጋር ሪሌሽንሽፕ እንዲፈጥሩ እንፈልጋለን። እሱን እናደርጋለን። እንዲሁም ከተማችን ላይ ያሉ የተለያዩ የንግድ ማህበራት አሉ፣ ካምፓኒዎች አሉ። እነዚህ በሙሉ ከኢንዶኔዥያ ካሉ ተመሳሳይ ካምፓኒዎችና ከተመሳሳይ ማህበራት ጋር የልምድ ልውውጥ እንዲያደርጉና ተጋግዘው የተሻለ ስራ እንዲሰራ ለማድረግ ጥሩ ኦፖርቹኒቲ ነው ብለን እናስባለን። የአይጠየፍ አስመጭና ላኪ አክሲዮን ማህበር ስራ አስኪያጅ አቶ አህመድ ሀሰን በበኩላቸው ከተማዋ ከኢንዶኔዥያ ከተሞች ጋር የምትመሰረተው ግንኙነት በአስመጭና ላኪዎች ላይ የሚስተዋለውን ክፍተት በመሙላት በሁለቱ ሀገራት መካከል ጠንካራ የባህል፣ የንግድና ኢንቨስትመንት ግንኙነት እንዲፈጠር ያስችላል ብለዋል። ደሴ አካባቢ ከጅቡቲ ወደብ ጋር ባለው ቅርበት ምክንያት ኮምቦልቻ ያለውን ደረቅ ወደብ ተጠቅመን እዚህ ያለውን ነገር ለመጠቀም የበለጠ እድል እንዳለ በማመላከት ጥሪ ያደረግንላቸው ጥሪያችንን አክብረው ተገኙ። አስመጭና ላ አምላኪነት ስራ ላይ ያለው ከፍተኛ ችግር ከምንዛሬ ጋር ተያይዞ ያለው ችግር ነው። ይህን ችግር ለማቃለል ደግሞ ኢምፖርት ወይም በማስገባት ብቻ መስራት ያለብን አክሲዮን ማህበራትም ከዚህ ያለንን ምርት ኤክስፖርት ለማድረግም መስራት መቻል አለብን። ይህንን ከሰራን የምናስወጣው ነገር ያጣ ነው የምንለውን ምንዛሬ ስለሚያስገኝልን እሱ ላይ መስራት መቻል አለብን። ስለዚህ አሁን እሳቸው ጋር የነበረን ግንኙነት ከዛ ያሉ ኩባንያዎች ኢትዮጵያ ውስጥ መጥተው መስራት እንደሚፈልጉ ምልክቶች እያየን ነው። የገቡም አሉ። አምባሳደር አልቡይ ስራ በአንሱር ትኩረቱን መሰረተ ልማት ላይ ባደረገውና ከ20 ቀናት በኋላ ኢንዶኔዥያዋ የደሴት ከተማ ባሊ ላይ በሚካሄደው የኢንዶኔዥያ አፍሪካ የምክክር መድረክ በደሴ ከተማ ባለሀብቶች፣ የመንግስት አካላትና ምሁራን የተነሱትን ጉዳዮች እንደሚያቀርቡ በተለይ ለአሜሪካ ድምጽ ሬዲዮ በሰጡት መግለጫ አረጋግጠዋል። በትምህርቱ ዘርፍ ከባህር ዳርና ሐዋሳ ዩኒቨርሲቲዎች ጋር በጋራ እየሰሩ መሆናቸውን ያወሱት አምባሳደሩ ከወሎ ዩኒቨርሲቲ ጋርም ተመሳሳይ ግንኙነት ለመፍጠር ዝግጁ መሆናቸውን አስታውቀዋል። ለአሜሪካ ድምጽ ሬዲዮ መስፍን አራጌ ነኝ ከደሴ። መስን አራጌን ለዘገባው እናመሰግናለን። ከደሴም ወደ ጉጂ እናልፋለን። በጉጂና አካባቢው ሰላም ይውረድ ብለን ብንማጸን የሚሰማን አጣን ሲሉ አባ ገዳ ጅሎ መንዶ ተናግረዋል። የመንግስት የጸጥታ ኃይሎችና በኦነግ ሰራዊት ስም ታጥቀው በአካባቢው የሚንቀሳቀሱ ቡድኖች መካከል በሚካሄድ ግጭት ነዋሪዎችን የበረታ ዋጋ እያስከፈለ ነው ይላሉ። የመንግስት የጸጥታ ኃይሎች አሁንም ጉዳት እያደረሱበት ነው ሲሉ አንዳንድ የምዕራብ ጉጂ ነዋሪዎችም ይናገራሉ። ይለናል ገልሞ ዳዊት። የምዕራብ ጉጂ ዞን በበኩሉ ቤት ተቃጥሏል ከሚል ወሬ ውጪ ምንም ተጨባጭ መረጃ አልደረሰኝም፣ ነገር ግን የተባለውን ወሬ ትክክለኝነት እየመረመርኩ ነው ማለቱን ጠቅሶ ተከታዩ ልኮልናል። በሁለቱ የጉጂ ዞኖች በመንግስት የጸጥታ ኃይሎችና እና በኦነግ ሰራዊት ስም በሚንቀሳቀሱ ኃይሎች መካከል ያለው ውዝግብ መፍትሄ እንዲያገኝ የጣር ነው ያለፍሬ ቀርተዋል ሲሉ አባገዳጅሎ መንነው ተናገሩ። አባገዳጅሎ ሁለቱንም ወገኖች ግጭት እንዲያቆሙ ብንጠይቅ አልሰማ ብለውናል፣ ብለዋል። ዛሬም ትናንት መኪና ይቃጠላል፣ ሰው እየሞተ ነው። እኛን አባከና የሚለን ሰው ጠፍቷል፣ አያዳምጡንም የፖለቲካ ሰዎችም ኑ እንመካከር ብለን ስንጠራቸው አይሰሙንም። ሁሉም በየፊናው የራሱን የፖለቲካ ጉዳይ ብቻ ነው የሚያስበው። በዚህ መሃል ግን የአካባቢው ኅብረተሰብ ዋጋ እየከፈለ ነው ሲሉ ተናግረዋል። አባገዳጅ ለው መንግስት እንድፈታ ብንጠይቅም ጉዳዩን በቸልተኝነት ትቶታል። አሁንም የምዕራብና የምስራቅ ጉጂ ነዋሪዎች የኦነግ ደጋፊዎች ናቸው በሚል የመንግስት የጸጥታ አስከባሪዎች ቤታቸውን እያቃጠሉባቸው ነው ሲሉ ተችተዋል። ባለፈው ቅዳሜ ሐምሌ 20 2011 ዓ ም መልካስ ሶዳ ገርማ ማቀበል የማበር ቤቶች መቃጠላቸውን የቅብሌው ነዋሪ አቶ ደዋቆ ተናግረዋል። የመንግስት ወታደሮች 50 ከብቶች ነርተው ወስደዋል። ቤቶችም እየተቃጠሉ ነው። በመልካስ ወዳ ወረዳ ወደ ዘጠኝ ቆርቆሮ ቤቶችና ሌሎች 8 ቤቶች ተቃጥለዋል። አቶ ታደሰ ጎዳና የሚባሉ የመልካ ሶዳ ወረዳ ነዋሪ ደግሞ ሆቴላቸው ተቃጥሏል። አቶ አደን ቤታቸው ተቃጥሎ ሰባት ልጆቻቸው ሜዳ ላይ መቅረታቸውን አክለው ገልጸዋል። አቶ ጦና ጃርሶም የመልካ ሶዳ ወረዳ ሶደ ገርማ ማቀብሌ ነዋሪ ናቸው። ይህ መንግስት የጸጥታ አስከባሪዎች የእውነግ ደጋፊዎች ናቸው በማለት ትላንት ሰፈራቸው መጥቶ እንደነበር የአካባቢው ነዋሪዎችም እርምጃ ይወስድብናል በሚል ፍራቻ ከቤት ሸሽተው ዱር እንደተሸሸጉ ተናግረዋል። አቶ አዲሱ ቡላላ የኦሮሞ ፌዴራሊስት ኮንግረስ ፓርቲ የወጣቶች ሊግ ቃል አቀባይ ናቸው። እሳቸውም በመንግስት የጸጥታ ኃይሎችና በአካባቢው ባሉ ታጣቂዎች መካከል የሚደረግ የተኩስ ልውውጥ ህብረተሰቡ ላይ ጫና መፍጠሩን ተናግረዋል። አቶ አዲሱ ነዋሪዎች በጸጥታ አስከባሪዎች ላይ የሚያሰሙት አቤቱታ እውነት መሆኑን ይናገራሉ። አዎ፣ ይሄ በገሀድ እየሆነ ያለ ነገር ነው የአካባቢው ኅብረተሰብ እያየ እየተፈጸመ ያለ ነገር ነው። ለምሳሌ በቅርቡ በፊንጫ ከተማ የመከላከያ ኃይል በቀን ሰው ገድሎ ቤት አቃጥሏል። እንዲሁም በተለያየ ጊዜ ባሕር ቀሎ ሰው ገድሎ ቤት ያቃጠለው የመከላከያ ኃይል ነው። ማን በዚህ ምክንያት እንደተገደለ የማን ቤት እንደተቃጠለ በቂ መረጃ አለን። አቶ አዲሱ አክለው ውጊያ ቢያስፈልግ ከነዋሪዎች መኖሪያ አካባቢ ውጪ እንዲያደርጉት አሳስበዋል። የምዕራብ ጉጂ ዞን ምክትል አስተዳዳሪ አቶ አዱላይ ርቦዬ ሰሞኑን በመልካ ሶዳ ወረዳ ተከስተዋል ስለተባለው ግጭት መልስ ሰጥተዋል። መረጃው በእርግጥ ደርሶናል፣ ተጣርቶ እንዲመጣ ትእዛዝ ሰጥተናል። የዞን ጸጥታ ቢሮም የመንግሥት ጸጥታ ኃይልም በነዋሪ ላይ ጉዳት እንዳያደርስ አቅጣጫ ተቀምጧል። ቤት ተቃጥሏል የሚል ወሬ የደረሰን በአሉባልታ እንጂ ምንም የተጨበጠ ሪፖርት አልደረሰንም። ነገር ግን በዚህም ላይ ቢሆን እየሠራን ነን በተለያየ ቦታ በተኩስ ልውውጡ እየተሳተፉ ያሉት ግለሰቦች ናቸው። ቤተሰቦች ላይ ግን እርምጃ እንዳይወሰድ ወይም ጉዳት እንዳይደርስ ለማድረግ እየጣርን ነን። አቶ አዱላ ነዋሪዎች መከላከያ ኃይል ቤት አቃጥሎ ንብረት አውድሞብናል ብሎ ያቀረቡትን አቤቶታ በሙሉ አስተባብለዋል። ለአሜሪካ ድምፅ ገልሞ ዳዊት ከናይሮቢ። ገልሞ ዳዊት እናመሰግናለን። አድማጮች በዩናይት ስቴትስ ፕሬዝዳንታዊ ምርጫ ውድድር ወዲህ ወደ ዋሽንግተን ዲሲ እንመለስ። ዩናይትድ ስቴትስ ከአንድ ዓመት በኋላ ለምታካሂደው አጠቃላይ ምርጫዋ ለፕሬዚዳንትነት የፓርቲያቸውን ውክልና ለማግኘት እየተፎካከሩ ያሉት ዲሞክራቶች ክርክር ሁለተኛ ዙር ሁለተኛ ምሽት ትናንት ተካሂዷል። ተከራካሪዎቹ በፓርቲው አባላትና በሕዝብ አስተያየትም እየምሩ መሆናቸው የሚነገርላቸው ጆ ባይደንን ለምጣል በብርቱ ሲተቿቸው ቢስተዋልም የቀድሞ ምክትል ፕሬዚዳንትም የትናንት አቀራረባቸው ከመጀመሪያው ዙር ጠንከር ያለ እንደነበር ታዛቢዎችና ተንታኞች እየተናገሩ ነው። የክርክሩ ትኩረት በጤና አጠባበቅ አያያዝ፣ በኢሚግሬሽን፣ በአየር ንብረት ለውጥና በወንጀል ህግጋት ፍትህ ላይ ሰፋ ያለ ጊዜ የሰጠ መሆኑን ጠቁሞ ሙሉ ዘገባው ደርሶናል። ሰለሞን አባተ ያቀርበዋል። የዩናይትድ ስቴትስ የቀድሞ ምክትል ፕሬዚደንት ጆ ባይደን መድረኩ መሃል ይገኛሉ። ከግራና ከቀኛቸው የተሰለፉት የሌሎቹ ዘጠኝ ተፎካካሪዎች ብዙ ጊዜ የጥቃት ኢላማም ነበሩ። ብዙዎቹ ንግግሮች፣ ሐሳቦች፣ ቃላት፣ የፖሊሲ ትችቶች ያንን አጠቃላዩን የዴሞክራት ሯጮች ሰልፍ በሕዝብ የተቀባይነት ድምፅ የሚመራው ዋልታ መደር መስ ይመስሉ ነበር። የትናንት ምሽቱ ክርክር ከመጀመሪያው ዙር በእጅጉ የተሻለ ትንቅንቅ የታየበትና እየተጋጋለም ነበር። የቀድሞ ምክትል ፕሬዚደንት የጤና ጥበቃ አያያዝ፣ የኢሚግሬሽን፣ የአየር ንብረት ለውጥ፣ የወንጀል ፍትሕና የመሳሰሉት የዛሬ የአሜሪካውያን የልብ ትርታ መለኪያ የሆኑ ጉዳዮች የፖሊሲ ሐሳቦች እንደማይመቹና የማይተገበሩ ናቸው የሚሉት ተጋፊዎቻቸው በብዙ ሊበጣጥሷቸው ሞክረዋል። የካሊፎርኒያዋ ሴናተር ካማላ ሃሪስ ቀድሞም ቢሆን በዘር ጉዳይ ያነሱባቸው ወቀሳ የብርቱ ጡጫ ያህል እያ እንዳንገዳገዳቸው የሚነገርባቸው ባይደን የትናንቱን የጤና ጥበቃ ፖሊሲያቸውን ትችት በዋዛና በለዘብተኛነት አላለፉትም። እንዳመጣልኝና በቀጥታ ለመናገር ያክል ይህንንም ያንንም በማውራት ወይም በመቀላመድ ፕሬዚዳንት ትራምፕን ማሸነፍ አይቻልም እናም ካማላ ሐሪስ ተቀበሏቸው። ስለሚናገሩት ነገር አበርትቶ ማሰብ ያለቦት ይመስለኛል። አሜሪካውያን የጤና ጥበቃ አገልግሎት ማግኘት እንደሚፈልጉና ያንን አገልግሎት ለማግኘት ደግሞ የዋጋ አጥር መካከል ላይ እንዲቆም እንደማይሹ ልቦናውን ከፍተው መረዳት አለቦ። ጆ ባይደን ፊት ለፊት የተጋፈጡት ከካሊፎርኒያዋ ባላንጣቸው ጋር ብቻ አልነበረም። እርሳቸው ምክትል ፕሬዚደንት ሆነው ባገለገሉበት የኦባማ አስተዳደር የካቢኔው ጸሐፊ የነበሩት ጁልያን ካስትሮም የኢሚግሬሽን ጉዳይን አንስተው ሊፈታተኗቸው ሞክረዋል። የዩናይትድ ስቴትስን ድንበር ያለ ፈቃድ አቋርጦ መግባት ወንጀል የመሆኑ ነገር እንዲፋቅ ይፈልጋሉ ካስትሮ። ባይደን ግን በካስትሮ ሐሳብ አይስማሙም። ድንበሩን ከሕግ ውጭ ካቋረጥክ እንድትመለስ መደረግ አለበት። ወንጀል ነው። ጁልያን ካስትሮም መለሱ። ከሁሉም በፊት ክቡር ምክትል ፕሬዝዳንት፣ ከሁለታችን አንዳችን ቀድሞ የደረሰብን እናውቃለን፣ አንዳችን ደግሞ የደረሰብን ወይንም የምናውቀው ነገር የለም። የኒውዮርኳ ሴናተር ክሪስተን ጂሊብራንድ ደግሞ የጾታ ጉዳይ ይዘው ተነሱባቸው። እኛው ባይደን ላይ በአንድ ወቅት ሴቶች በሥራ ቦታ ላይ ሆነው ከሚደርስባቸው ጋር በተያያዘ ተናግረው ነበር በተባለ ሐሳብ ቂም የቋጠሩባቸው ይመስላሉ። ብዙዎች ሴቶች ልጆቻቸውን ለማሳደግ ነው የሚሰሩት። ብዙዎች ሴቶች ደግሞ ለማኅበረሰባቸው ጥቅም ይሠራሉ። አንድም በዚያ ዛሬ አምኑም፣ ካለበለዚያ ምን ማለት ሆን እንደነበር ይናገሩ። በሴቶች ጥያቄዎች ጉዳይ መሪ መሆናቸውን ደጋግመው የሚናገሩት ባይደን ለጂሊብራንድ ቀጥተኛ መልስ ሰጥተዋል። የእኩል ክፍያ ማሻሻያ ድንጋጌዎች እንዲወጡ ብዙ ሰርቻለሁ፣ ጠልቄ ገብቼባቸዋለሁ። ወጪው የእኛ ነው ወይንም ከፋዮቹ እኛ ነን የሚል ረቂቅ አዘጋጅቼ ሴቶች በየኮሌጁ የተሻለ አያያዝና ጥበቃ እንዲያገኙ ለማድረግ ሰርቻለሁ። እርሶ ከእኔ ጋር ሴራኪዩዝ ዩኒቨርሲቲ አብረውኝ ሄደው ሴቶች እኩል ዕድል እንዲያገኙ የማድረግ ሐሳብ ድንቅና የድጋፍ ስሜትን የሚያሳይ መሆኑን ተናግረው ነበር። ከዚያ ወዲህ ታዲያ አሁን እርስዎ ለፕሬዝዳንትነት እወዳደራለሁ ብለው እዚህ ከመቆሙ ያለፈ ምን እንደ ተፈጠረ አላውቅም። ዴሞክራቶቹ እርስ በርሳቸው መቧጨቅ ሲያቆሙና መሐላቸው በቆመው ምሰሶ ላይ ከመረባረባቸው መለስ ሲሉ ሁሉም በጋራ የሚረባረቡበት ሌላ ባላንጣ አላቸው፣ ፕሬዚዳንት ዶናልድ ትራምፕ። ለእናንተም ሆነ ለእኔ ልጆች ደንታ በሌለው ፕሬዚዳንት እየተንገላታን እንገኛለን። ክቡር ፕሬዚዳንት፣ ልጆች መገኘት ያለባቸው የትምህርት ቤት ክፍሎች ውስጥ እንጂ ማጎሪያ ውስጥ አይደለም። የኮሎራዶው ሴናተር ማይክል ቤኔት በደቡብ ዩናይትድ ስቴትስ ድንበር ላይ ከወላጆቻቸው እየተነጠሉ በየማጎሪያው ታስረዋል ስለሚባሉ ሕፃናት ነው ወቀሳ የሚያሰሙት። ባይደንም ቢሆኑ በትራምፕ ላይ ከመውረድ ወደ ኋላ አላሉም። በተለይ በቅርቡ ፕሬዚደንቱ በዘርና በብዝሃነት የአሜሪካ ጉዳይ የሰጧቸውን አነጋጋሪና ጨቃጫቂ የሆኑ አስተያየቶች አንስተዋል። በተለይ አራት ሴት የሕግ መምሪያውን አባላት እዚህ ካልተመቻችሁ ወደ የመጣችሁባቸው አገሮች ሂዱ ያሉትን ይመስላል የሚጠቅሱት። ክቡር ፕሬዚዳንት፣ አንድ ነገር በቀጥታ ልንገረው፣ እንወዳታለን። አንተዋትም፣ የትም አንሄድም። በተለይ ደግሞ ለእርሰው ትተናት የትም አንሄድም። ዴሞክራቶቹ ከአንድ ወር በኋላ ለሦስተኛው ዙር ክርክር እንደገና ይገናኛሉ። ያኔ ግን እንዲህ ሀያ ሆነው አይሰለፉም። በእርግጠኛነት ብዙዎቹ መንገድ ቀሪ ናቸው። አድማጮች በርከት ያሉ ዘገባዎችን ነበር የተከታተላችሁት። ለዩናይትድ ስቴትሱ ፕሬዚዳንታዊ ምርጫ የእጩነት ፉክክር ዘገባ ሰለሞን አባተና አመሰግናለሁ። ሌሎች በርከት ያሉ ዝግጅቶችም አሉን። ታዲያ ሙዚቃው የትዕግስት አስፋ ነው ወደ መጨረሻው ቅንብር የሚያሻግረን

ሰላምታ ሆነን ለዜማው እናመሰግናለን። አድማጮች የመጨረሻው ዘገባ ወደ ድሬዳዋ የሚወስድን ይሆናል። የድሬዳዋ ፖሊስ ስልጠናን ይመለከታል። አዲስ ጨኮል ነው ያጠናቀረው። የድሬዳዋ ፖሊስ በተለይ በአስተዳደሩ ብሔርተኮር ግጭቶች በተደጋጋሚ በተስተዋለበት አለበት የሚል ነው ችግር ያለባቸው በችግሩ እየተጠራ ይሄዳል። ግን አብዛኛው ሶማሌ ጋር ሲሄድ ፖሊስ ደበደበኝ ይላል። አማራው ጋር ሲሄድ ፖሊስ ደበደበኝ ይላል ኦሮሞ ጋር ሲል ፖሊስ ደበደብኝ ይላል። እሺ ፖሊስ አልደበደብኝ የሚል አካል ሁሉም ጠንካራ ሰው ምንም ማድረግ አልችልም። የድሬዷ ፖሊስ ልክ እንደ ሀረሪ ክልል ፖሊስ ሁሉ በንድፍ ሀሳብና በተግባር የታገሰ የታደሰ ስልጠና እንደሚወስድም የሰላም ሚኒስትሯ ወይዘሮ ሙፈሪያት ካሚል በተቀራራቢ ጊዜ አስታውቀው ነበር። የሀረርና የፖሊስና ጸጥታ አካላት ጋር ተያይዞ ከአመራርም ጋር ተያይዞ ተጠያቂነት የማረጋገጥ ስራ ተሰርቷል። ሰላምና ጸጥታ መደፍረስ ላይ አስተዋጽኦ የነበራቸውን አካላት አካውንተብል የማድረግ ስራ ተሰርቷል። በሌላ መንገድ የፖሊስ የጸጥታ መዋቅሩ ተጠናክሮ እንዲሄድ ለማድረግ የሚያስችል ስልጠናዎች ተጀምረዋል። ሀረር ላይ የመጀመሪያ ዙር ገብተዋል። ሁለተኛ ሶስተኛ ዙር እያለን እንቀጥላለን። ድሬዳዋን ዝግጅት ተጠናቋል። በዛ መልኩ የጸጥታ ኃይሉ ተጠናክሮ የሕግ የበላይነትን እንዲያስከብር ለማድረግ አቅሙን የመገንባት ሂደት ውስጥ ተገብቷል። በዚሁ መሰረት የአስተዳደሩ የፖሊስ አባላት በሁለት ዙር ተከፍለው እያንዳንዳቸው የአንድ ወር ስልጠና እንዲወስዱ መደረጉን የፖሊስ ኮሚሽኑ ህዝብ ግንኙነት ኃላፊ ዋና ሳጅን በአንተ አለም ግርማ ለመገናኛ ብዙሃን በሰጡት ጋዜጣዊ መግለጫ አስታውቀዋል። የታድሶና በሁለተኛ ዙር የታድሶ ስልጠና ተሰጥቷል። በሶማሌ ብሔራዊ ክልል መንግስት ጂጂጋ የሚገኘው የክልሉ ፖሊስ ማሰልጠኛ ስልጠናዎች ሙሉ ለሙሉ ተሰጥተዋል። በታድሶ ስልጠናው በመጀመሪያ ዙር ስድስት መቶ አምስት የፖሊስ አባላቶች ስልጠናውን አጠናቀዋል። በሁለተኛ ዙር ደግሞ ስድስት መቶ ዘጠና የፖሊስ አመራርና አባላቶች ባሳለፍነው እሁድ ተመርቀዋል። ስልጠናውን እንዳጠቃላይ በሁለቱም ዙር ለአንዳንድ ወር ነው የተሰጠው። በዚህ ስልጠና በተለይ የቀለም መስክ ወታደራዊና የክፍል ትምህርቶች በስፋት የተሰጡባቸው ሁኔታቸው ነው ያሉት በተለይ በክፍል ትምህርቶችን ባሻገር ተጋባዥ መምህራኖች በመምጣት ከሀረሚያም ዩኒቨርሲቲ ሌክቸሮችን በመጋበዝ የበለጠ ገለጻዎች ሲሰጡበት ነው። ከዋነኛው የቀለም ትምህርቶች ከሰጡ አሰልጣኞች ባሻገር የአካል ብቃትንም መሰረት ያደረጉ ስልጠናዎች በተመሳሳይ በተያያዘላቸው መርሃ ግብር የቀን የማታ ጉዞዎችን ጨምሮ መሰናክልና ሌሎች የሰልፍ የመሳሰሉ ስልጠናዎች ተሰጥተዋል። ፖሊሶች ላለፉት ሁለት ተሯት ስልጠናቸውን በጅጅጋ ከተማ ሲከታተሉ በድሬዳዋ አስተዳደር ሊፈጠር የሚችለውን ጸጥታ ክፍተት እንዳይፈጠር ፌዴራል ፖሊስና መከላከያም የጸጥታ ማስከበሩን ስራ ከድሬዳዋ ፖሊስ ጋር በመተባበር ሲሰሩ ነበር። በድሬዳዋ ፖሊስ ላይ የሚቀርቡ ቅሬታዎችን ለመቅረፍ ግን ከስልጠናው ባሻገር በተቋሙ ላይም ሌሎች የለውጥ ስራዎች ጭምር እየተሰሩ መሆናቸው ዋና ሳጅን በአንተ አለም ይገልጻሉ። ህዝብ ያነሳቸው የነበሩ በርካታ ችግሮች እንዳሉ ይታወቅ። እነዛ ችግሮች ደረጃ በደረጃ በአጭር ጊዜ የሚፈታሉ በረጅም ጊዜ የሚፈታሉ ለምሳሌ በአጭር ጊዜ የሚፈቱ የሚታዩ የስነምግባርና አመለካከት ችግሮች በአጭር ጊዜ መፈታት አለባቸው። ነገር ግን የማስፈጸም አቅም ውስንነት ካለ የአቅም ግንባታ ፕሮግራሞች ረጅም ጊዜ የሚወስ ይሆናሉ። ልክ በዚሁ ልክ በተለይ ችግሮች ጎልተው የታዩባቸው በግምገማ ችግሮች አሉባቸው ተብሎ የታሰቡ የአመራር ቦታዎች ለውጥ ተደርጓል። ቦታ ቦታም ዝውውርም ቢሆኑ ማለት ነው። አዳዲስ ተስፋ ጣለባቸው በእውቀትም በአስተሳሰብም ህብረተሰቡን እርካታ ተቋሚ አገልግሎት ሊሰጡ ይችላሉ ተብሎ የታሰቡ በተለይ ወጣት አመራሮችም ወደፊት የመጡባቸው ሁኔታዎች አሉ። ከዛ ባሻገር ተቋሙ እንደ ተቋም ካለውም ስትራክቸር ጋር ተያይዞ አሁን ላይ አንድ ዋና ኮሚሽነርና ሶስት የዘርፍ ምክትል ኮሚሽነሮች እንደዚሁም ሹመት ተካሂዷል። ስለዚህ እንደ አጠቃላይ እንግዲህ ነውና በፊት ይነሱ የነበሩ ችግሮችን ለመፍታት እየተካሄደባቸው እርቀቶች በተለይ በምሳሌነት እነዚህን ማንሳት እንችላለን። በሌላ በኩል ተቋሙን በልዩ ልዩ ምክንያቶች ለቀው ወይም ተሰናብተው የነበሩና ዳግም በፖሊስነት ማገልገል የሚፈልጉ የቀድሞ የፖሊስ አባላት ስነ ምግባራቸውና የወንጀል ዳራቸው ተጣርሰው የተመረጡ 112 አባላት የሁለት ወር ስልጠና ባህር እየወሰዱ ናቸው ተብሏል። ለአሜሪካ ድምጽ ሬዲዮ አዲስ ቸኮል ከድሬዳዋ። ዝግጅታችን በዚሁ ተጠናቀቀ። ወደ ትግርኛ ቋንቋ ስርጭት እንለፍ። በሰላም ደሩ። Mm © bf -hmm.